ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአሜሪካ ድምፅ ራዲዮ ዘወትር በየዕለቱ ከምሽቱ ሶስት ሰዓት ጀምሮ የሚያሰማውን ፕሮግራም አሁን ጀመረ። አሁን በስራ ላይ ያለው የአስቸኳይ ጊዜ አዋጅ እንዲነሳ የሚኒስትሮች ምክር ቤት ወሰነ።

የአስቸኳይ ጊዜ አዋጅ እንደሚታወቀው በባህሪው መብቶች ላይ ጫና ያደርጋል። ስለዚህ በተቻለ መጠን አጭር ጊዜ እንዲሆን ይመከራል። የኢትዮጵያ የሕግ ባለሙያዎች ሰብአዊ መብቶች ድርጅት ዲሬክተር አቶ አምሃ መኮንን ድምፅ ነው የሰማችሁት። ውሳኔውን አስመልክቶ ከሰጡት አስተያየት የተወሰደ ነው። በዕለቱ አቢይ ርዕስ ዝርዝሩን ይዘናል።

ረቡዕ ጥር 18 2014 ዓ ም ጤና አስጥልኝ እንደምን አመሻችሁ። ክብራትና ክብራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኮርኒሊየስ ቲነር፣ ከአቀናባሪያችን ኤልያስ አስማሬ፣ የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ ከዌብና ማህበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያውና ከእለቱ

ዋና አዘጋጅ ጽዮን ግርማ እንዲሁም ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዓለም አቀፍ የቀይ መስቀል ኮሚቴ ካለፈው መስከረም ወዲህ ለመጀመሪያ ጊዜ ወደ ትግራይ መቀሌ የመድኃኒት አቅርቦት ማድረስ መቻሉን ዛሬ ባወጣው መግለጫ አስታወቀ።

ኤደን ገረመው ዝርዝሩን ይዘዋለች። በባለስልጣናት ድጋፍና ትብብር መሰረታዊ መድኃኒቶችና በአስቸኳይ ተፈላጊ የሆኑ የሕክምና አቅርቦቶች ዛሬ ረቡ መቀሌ መድረሳቸውንና በክልሉ ወደሚገኙ የጤና ተቋማት የሚሰራጩ መሆናቸውን የኮሚቴው መግለጫ አስታውቋል።

በኢትዮጵያ የዓለም አቀፍ የጤና አስተባባሪ አፖሎ ባራሳ የመጀመሪያው የመድኃኒት አቅርቦት ሆስፒታል መድረሱ ትልቅ እፎይታ ነው ብለዋል። አያይዘውም እነዚህ በሺዎች ለሚቆጠሩ ሰዎች የህይወት አድን እርዳታዎች ናቸው። የእነዚህ እርዳታዎች መቀጠል ምን ያህል ወሳኝ መሆናቸውን ለመግለጽ ይቸግረኛል ብለዋል። ዓለም አቀፉ ቀይ መስቀል በመጪዎቹ ቀናትና ሳምንታት የህክምና እርዳታ አቅርቦቶችን ለመላክ ማሰቡንም አመላክቷል። የጸጥታ ሁኔታ ከፈቀደም ሰብአዊ እርዳታዎችን የጫኑ ተሽከርካሪዎችን በየብስ ለመላክ ማቀል

መሄዱንም አስታውቋል። በተመሳሳይ ሁኔታ የቀይ መስቀል በአማራና አፋር ክልሎች በሚገኙና በጦርነቱ ከፍተኛ ጉዳት ለደረሰባቸው የጤና ተቋማትም እርዳታዎቹን እንደሚያቀርብ አስታውቋል። አስተባባሪዋ ባራሳ በሰሜን ኢትዮጵያ የሚገኙ የጤና ሰራተኞች አስቸኳይ እርዳታ ለሚፈልጉ ሰዎች ምላሽ ለመስጠት እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ እየሰሩ ነው ሲሉ ተናግረዋል። ዓለም አቀፉ ቀይ መስቀል በግጭት ውስጥ ተሳታፊ የሆኑ ሁሉም ወገኖች እርዳታው በጣም ለሚያስፈልጋቸው ሰዎች እንዲደርስ ሁኔታዎችን እንደሚያመ

ተመልካቻችሁን መጠየቃቸውን በመግለጫው ተመልክቷል። የዩናይትድ ስቴትስ መንግስት በዩናይትድ ስቴትስ ዓለም አቀፍ የልማትና ተራዶ ድርጅት ዩኤስኤድ አማካኝነት በኢትዮጵያ በኦሮሚያ ክልል 400 ሺህ በላይ ሰዎችን ኑሮ ሊያሻሽል የሚችል በ10.2 ቢሊዮን ብር ሁለት አዳዲስ የመዋለ ንዋይ ፕሮጀክቶችን ተግባራዊ እንደሚያደርግ አስታወቀ።

በኢፋና በዩኤስ ኤድ ተግባራዊ የሚደረጉ ሁለቱ የመዋለ ነዋይ ፕሮጀክቶች በኢትዮጵያ መንግስት የሚመራውን የማህበራዊ የምህርት ደህንነት ወይም ሴፍትኔት መርሃግብ እንደሚያጠናክር በኢትዮጵያ የዩናይትድ ስቴትስ ኤምበሲ ዛሬ ባወጣው መግለጫ አስታውቋል።

መርሃ ግብሩ አምስት ሚሊየን የሚደርሱ ሰዎች ራሳቸውን ከድህነት ለማላቀቅ እንዲያግዙ እየረዳቸው መሆኑን በመግለጫው ተመልክተዋል። ለመርሃ ግብሩ ቀዳሚውን ድጋፍ እየሰጠ ያለው ዩኤስኤድ መሆኑን መግለጫው ጠቅሶ እንደ አውሮፓ አቆጣጠር ከ2015 ጀምሮ ወደ 60 ቢሊየን ብር ማውጣቱን አስታውቀዋል።

የድንበር የለሽ ሐኪሞች ቡድን ዘጠኝ አባላቱ ከትናንት በስቲያ ሰኞ ጥር 18 ምሽቱን በሱዳን ባለሥልጣናት ካርቱም ውስጥ ተይዘው ከታሰሩ በኋላ በማግስቱ መለቀቃቸውን ዛሬ ባወጣው መግለጫ አስታወቀ።

የቡድኑ አባላት የታሰሩት ከሚሰሩበት ሆስፒታል ወደ ቤታቸው ሲመለሱ መሆኑን ገልጾ፣ ሌሊቱን በፖሊሶች ስለሚሰሩት የሕክምና ስራ መጠየቃቸውን አስታውቀዋል። የሐኪሞቹ ቡድን የአስቸኳይ ጉዳዮች ኃላፊ ሚሸል ኦሊቨር የባልደረቦቻችንን መታሰርና ስለ ሕክምና ስራዎቻቸው መመርመር ተቀባይነት የለውም ብለዋል። ኃላፊዋ አክለውም ሐኪሞቹ መለቀቃቸው ተገቢ ቢሆንም ቀድሞውንም ቢሆን ግን መታሰራቸው አግባብ አለመሆኑ ግልጽ ነው ብለዋል። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በሱዳን ሁሉ

ን መስፈርት አሟልቶ ህጋዊ ፈቃድ ያለው መሆኑን በመግለጫው ጠቅሶ በሱዳን የሚገኘው የህክምና እርዳታ ለሚያስፈልጋቸው ሰዎች እርዳታ ለመስጠት ብቻ መሆኑን አመልክቷል። የቡድኑ አባላት በእስር ቆይታቸው ምንም አይነት አካላዊ ጥቃት ያልደረሰባቸው መሆኑን ተገልጿል። የዩጋንዳ መንግስትን በመተቸት የሚታወቀው ጸሐፊና አለም አቀፍ ሽልማት ተሸላሚው

ካክዌንዛ ሩኪራ ባይሻጃ ከነበረበት እስር ቤት እንዲፈታ ፍርድ ቤት በወሰነ በሰዓታት ውስጥ በድጋሚ መታሰሩን ጠበቆቹ አስታውቀዋል። የሲቪል ልብስ የለበሱት ሰዎች ከነበረበት እስር ቤት አውጥተው ወዳልታወቀ ቦታ እንደወሰዱትም ጠበቆቹ ተናግረዋል። ሃሊማ አቱማኒ ከካምፓላ ያደረሰችንን ዘገባ ስምኝሽ የቆየ ታቀርበዋለች።

ከኮንዛ ሩኪራባሻ አባሻ ይጫ ማክሰኞ ዕለት በዋስ እንዲፈታ ፍርድ ቤት የወሰነለት ቢሆንም ጠበቆቹ ታስሮ ከነበረበት ኢታሊያ እስር ቤት ሲደርሱ ሊያገኙት እንዳልቻሉ ተናግረዋል።

የእስር ቤቱ ኃላፊዎች እዚያ እንደሌለና ከእስር ቤቱ በመውጣት ላይ የነበረ አንድ መኪና እንደወሰደው ነገሩት። ማንነታቸው እንዳይገለጽ በመጠየቅም መኪናው የወታደር መሆኑንና ታርጋ ቁጥር የሌለው መሆኑን ነግረውናል። ይዘነው የሄድነውን የዋስትና ወረቀትም ወስደውታል።

ሩኪራ ባሻይጃ በታህሳስ ወር ላይ ታስሮ ምንም አይነት ክስ ሳይመሰረትበት ባልታወቀ ቦታ ከሰው ጋር ሳይገናኝ ታስሮ ከቆየ በኋላ በፕሬዚዳንቱ ዩዌሪ ሙሴቬኒ እና ልጃቸው ሊውተናንት ጀነራል ሞሆዚ ኬነሩጋባ ላይ መጥፎ ንግግር ተናግሯል በሚል ሁለት ክሶች ተመስርተውበታል። ኬነሩጋባ እንደ አውሮፓውያን አቆጣጠር በ2026 በሚደረገው ምርጫ አባታቸውን ይተካሉ ተብሎ ይጠበቃል። ሩኪራ ባሻይጃ በአንድ ምናባዊ ሀገር

የሚፈጸም ሙስናና ራስ ወዳድነት ላይ በጻፈው ረጅም ልቦለድ የሚታወቅ ሲሆን ብዙዎች ምናባዊዋ ሀገር ዩጋንዳ እንደሆነች ያምናሉ። ሩኪራ ባሻይጃ በዚህ ጽሁፉም ባለፈው አመት ፔን ፒንተር ከተሰኘው ተቋም ዓለም አቀፍ ጀግና ጸሐፊ የሚል ሽልማት አግኝቷል።

በሌላም በኩል እዚያው ዩጋንዳ ውስጥ በዩጋንዳ በኮቪድ-19 ምክንያት ለሁለት ዓመት ተጥሎ የቆየው ሰዓት እላፊ ሰኞ ዕለት ተነስቷል። መጠጥ ቤቶችና ምሽት ቤቶች ስራ እንዲጀምሩም ፈቃድ ተሰጥቷል። በውሳኔው የተደሰቱ በርካታ ሰዎች በዓለም ላይ ከተጣሉት ክልከላዎች ሁሉ ረዥም ጊዜ ያስቆጠረው የዩጋንዳው ክልከላ በመነሳቱ ደስታቸውን ሲገልጹ ታይተዋል።

በዩጋንዳ 3500 የሚሆኑ ሰዎችን ለሞት የዳረገውን የኮሮና ቫይረስ ስርጭትን ለመቆጣጠር የምሽት ሰዓት ላፊው እንደ ኤሮፓ አቆጣጠር በመጋቢት ወር 2020 ከታወጀ ወዲህ የንግድ ተቋማት ከምሽቱ አንድ ሰዓት ላይ ይዘጋሉ፣ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር። ከምሽቱ አንድ ሰዓት ጀምሮ ዝግ ሲሆኑ፣ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር።

መንግስት የሰዓት ላፊውን ቢያነሳም ወደ ማንኛውም ምግብ ቤትም ሆነ መጠጥ ቤት ሲገባ የፊትና የአፍንጫ መሸፈኛ ጭንብል የማድረግና የክትባት ካርድ የማሳየት ግዴታ ግን እንደሚቀጥል አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው።

የሩሲያ የዩክሬን የጀርመን እና የፈረንሳይ ባለስልጣናት ዛሬ ረቡዕ ፈረንሳይ ዋና ከተማ ፓሪስ ላይ ተገናኝተው በሩሲያና ዩክሬን ድንበር ዙሪያ ስላለው ውጥረት መነጋገራቸው ተገለጠ።

ምዕራባውያን አገሮች ሩሲያ በዩክሬን ድንበር አቅራቢያ ባከማቸችው 100 ሺህ ጦር የተነሳ ዩክሬንን ልትወር ትችላለች የሚል ስጋት የገባቸው ሲሆን ሩሲያ ዩክሬንን የመውረር ሐሳብ የሌላት መሆኑን ገልጻለች። ይሁን እንጂ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ወደ ሩሲያ አቅጣጫ የማይስፋፋ ላለመሆኑ ማረጋገጫ እንዲሰጠኝ እፈልጋለሁ ብላለች።

የሩሲያ ፕሬዝደንት ቃል አቀባይ ዲሚትሪ ፔስኮቭ በዛሬው የፓሪስ ውይይት ትልቅ ውጤት የሚያመጣ ግልጽ ንግግር ይደረጋል ብለው ተስፋ እንደሚያደርጉ አስታውቀዋል። የዩክሬኑ ፕሬዝደንትም ይህንኑ እንደሚጠብቁ ዛሬ ባወጡት የትዊት መልእክት ገልጸዋል። በዚህ መካከል ሩሲያ ከምስራቅ አውሮፓ ከምትገኘው ቤላሩስ ጋር ወታደራዊ የጦር ልምምድ እያደረገች መሆኑ ገልጻ ተጨማሪ ወታደሮችንም ወደዚያ መላኳንም አስታውቃለች።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት በሰጡት መግለጫ ሩሲያ ዩክሬንን ብትወር ከባድ ጉዳት የሚከተላት መሆኑን አስታውቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በዚህ ሳምንት የዩናይትድ ስቴትስ ዩኒቨርሲቲዎች በሚቀበሏቸው ተማሪዎች ማመልከቻ ውስጥ ዘርን እንደ አንድ ወሳኝ መመዘኛ አድርገው መውሰድ መቻል አለመቻላቸውን አስመልክቶ የተነሳውን ክስ የሚመለከት መሆኑን ገልጸዋል።

ፍርድ ቤቱ በሃርቫርድ ዩኒቨርሲቲና በኖርዝ ካሮላይና ዩኒቨርሲቲ ላይ የተነሱ ክሶችን አጣምሮ የሚመለከት መሆኑን አስታውቋል። ጠቅላይ ፍርድ ቤቱ በሁለቱም ክሶች የተነሱትን ጭብጦች ፍርድ ቤቱ ራሱ ኤሮፓ አቆጣጠር በ2003 ያስተላለፈውንና በ2016 ደግሞ ያጸናውን እንደሚመለከት ገልጿል። በፍርድ ቤቱ ጸድቆና ጸንቶ የነበረው ሕግ ዩኒቨርሲቲዎች ተማሪዎችን ለመቀበል ዘርን እንደ አንድ መመዘኛ መውሰድ ይችላሉ የሚለውን ሕግ የሚመለከቱ መሆናቸው ታውቋል።

ተከራካሪዎቹ ችሎታና ብቃትን እንጂ ዘርን እንደ መመዘኛ መውሰድ አይገባም የሚል መከራከሪያ ማንሳታቸው ተመልክቷል። ክሱ መታየት የሚጀምረው በመጪው ህዳር ወር መሆኑም ተገልጿል። የኮቪድ-19 ወረርሽኝ ህገወጥ የሰዎች ዝውውርን አባብሷል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየአመቱ የሚያወጣው ሪፖርት አስታወቀ።

በሪፖርቱ ውስጥ መልእክታቸውን ያካተቱት የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን የዚህ ዓመቱ ህገወጥ የሰዎች ዝውውር ሪፖርት እንደ ኮቪድ-19፣ ወረርሽኝ የአየር ንብረት ለውጥ ያሉ ዓለም አቀፍ ቀውሶች በተለይ በሌሎች ተግባራት ግፍ የደረሰባቸው ሰዎች ላይ የበለጠ ጉዳት እንደሚያደርሱ ያሳየ ነው ብለዋል። አክለውም ህገወጥ የሰዎች ዝውውርን ለመግታት ሌሎች አገራት ከዩናይትድ ስቴትስ ጋር እንዲተባበሩ ጥሪ አቅርበዋል።

ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ድርጅ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ረቡ ምሽት ዝግጅታችንን ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ራም ነው። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን እስከ አራት ሰዓት ይቀጥላል። በራዲዮና በቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ

የዛሬው ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ቀዳሚውን የዕለቱን አብይ ርዕስ እናሰማችሁ። አሁን በስራ ላይ ያለው

አሁን በስራ ላይ ያለው የአስቸኳይ ጊዜ አዋጅ እንዲነሳ የኢትዮጵያ የምክር የሚኒስትሮች ምክር ቤት መወሰኑ ተሰማ። ውሳኔው እንዲጸድቅም ለሕግ አውጪው አካል ለተወካዮች ምክር ቤት እንዲተላለፍ መወሰኑ ተገልጠዋል። መለስካቸው አመሀ ነው የተከታተለው። የሚኒስትሮቹ ምክር ቤት ዛሬ ባካሄደው ሁለተኛ አስቸኳይ ስብሰባው ከወራት በፊት ተጥሎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ማጽደቁ ታውቋል። ከምክር ቤቱ የወጣው መረጃ እንደሚያሳየው

ህወሀትና ግብረአበሮቹ በአገሪቱ ህልውና ላይ ከፍተኛ አደጋ የደቀኑ በመሆኑና ይህን አደጋ በመደበኛው የሕግ ማስከበር ሥራ መከላከል የማይቻል ሆኖ በመገኘቱ ይህን የአስቸኳይ ጊዜ አዋጅ የሚኒስትሮች ምክር ቤት ባለፈው ጥቅምት 23 ቀን 2014 ዓ ም አውጆ እንደነበረ አስታውሰዋል። አዋጁም በተወካዮች ምክር ቤት ቀርቦ መጽረቁንም ይናገራል። ቪኦኤ ያናገራቸው አንድ የሕግ ባለሙያም ሐሳባቸው ከዚህ አጠቃላይ የሕግ አሰራር

የሚገጥም ይመስላል። አቶ አምሃ መኮንን የኢትዮጵያ የህግ ባለሙያዎች ለሰብአዊ መብቶች ድርጅት ዲሬክተር፣ የአስቸኳይ ጊዜ አዋጅ የታወጀው አንድም የአገርን ጸጥታ አደጋ ላይ የሚጥል በመደበኛው የህግ ስርዓት ሊፈታ የማይችል ሁኔታ ሲፈጠር ነው። ሌላም በተፈጥሮ አደጋ ምክንያት እንደዚሁም

በህዝብ ላይ ከፍተኛ አደጋ ሲጋረጥ ነውና ይሄ እንግዲህ አሁን ከአሁን ስራ ላይ የቆየው አስቸኳይ ጊዜ አዋጅ ሁላችንም እንደምናውቀው በዋነኛነት በትግራይ ከተነሳው ጦርነት ጋር ተያይዞ በመላ ሀገሪቱ ስጋት በመፈጠሩ በአንዳንድ ቦታዎች ላይም ምልክቶች ስለታዩ ይሄንን ስጋት ለማስወገድ በሚል ነው የሚኒስትሮች ምክር ቤት ያሰራጨው የጽሁፍ መግለጫ። አክሎም የአስቸኳይ ጊዜ አዋጁን ማውጣት የግድ አስፈላጊ እንዲሆን አድርጎ የነበረ ሁኔታ

የተቀየረ በመሆኑና ስጋቱን በመደበኛው የሕግ ማስከበር ሥራ መከላከልና መቆጣጠር የሚቻልበት ደረጃ በመደረሱ ለስድስት ወራት የታወጀውን የአስቸኳይ ጊዜ አዋጅ የተፈጻሚነት ጊዜ ማሳጠር አስፈላጊ ሆኖ ተገኝቷል፣ ይላል አቶ አማ። ከዚህ ጋር ይስማማሉ።

የአስቸኳይ ጊዜ አዋጅ እንደሚታወቀው በባህሪው መብቶች ላይ ጫና ያደርጋል። ስለዚህ በተቻለ መጠን አጭር ጊዜ እንዲሆን ይመከራል። የአዋጁም ተፈጻሚነት ስጋቱ ባለበት ቦታ ብቻ እንዲሆን ይመረጣል። ከሁሉም በላይ ደግሞ በተለይ ይሄ አደጋውን ለማስወገድ ወይም አስቸኳይ ጊዜ አዋጅ እንዲታወጅ ምክንያት የሆነው መነሻ የሆነው ምክንያት የሌለ ወይም የቀነሰ መሆኑን ሲታወቅ በጣም የሚበረታታ ነው፣ ይሄ የአስቸኳይ ጊዜ አዋጅ መነሳት። ስለዚህ በእኛም አገር ሁኔታ ባለንበት ተጨባጭ ሁኔታ ሙሉ በሙሉ የጸጥታ ስጋት የለም ማለት ባይቻልም

ግን አዋጁ ሲታወጅ በነበረበት ሁኔታ አገርን አንድነት የህዝብን በከፍተኛ አደጋ የሚጥል ሁኔታ አለ ብሎ ማለት አይቻልም እና ከዛ አንጻር አዋጁ ከሚፈጥረው ጫና አንጻር መነሳቱ የሚበረታታ ነው ብዬ ነው። አንዳንድ ታዛቢዎች እንደሚሉት ከሆነ ይህ ውሳኔ ከሰላሳ አምስተኛው የአፍሪካ ህብረት የመሪዎች ጉባኤ ጋራ የተያያዘ ነው። አቶ አማ መኩንን በበኩላቸው ይህንን በእርግጠኝነት መናገር ባይቻልም

ውሳኔውን በአሉታዊ ገጽታ ሊያሳይ የሚችልበት ምንም አይነት ምክንያት የለም ይላሉ። ሊያያዝ ይችላል ብያያዝም ተገቢነት አለው ብዬ ነው የማምነው ነ ቅድም እንደገለጹት አስቸኳይ ጊዜ አዋጅ የሚፈጥረው ጫና አለ። ሜሴጁ ራሱ ወይም የሚያስተላልፉ መልእክት ራሱ አገሪቷ በከፍተኛ የጸጥታ ችግር ውስጥ እንዳለች የሚያሳይ ነው። ከዛም በኋላ በቀጥታ ደግሞ የሚጥላቸው ገደቦች እንቅስቃሴ ገደቦች አሉ። ስለዚህ የአፍሪካ ህብረት እንግዲህ የአፍሪካ መሪዎች እና በርካታ የአፍሪካ መንግስታት ወኪሎች የሚመጡበት ነው። ስለዚህ

አድነታ ሆኖ ቢመጡ ይመረጣል። አንድ ሱ ነው። ሁለተኛ በአዋጁም የሚያስቀምጣቸው ገደቦች ችግር የማይፈጥሩባቸው ማረጋገጥ ያስፈልጋል። ስለዚህ ብያያዙ ተገቢነት አለው። ምናልባት አገርን አደጋ ላይ የሚጥል ሁኔታ እያለ ለእነሱ ጥቅም ብቻ ተነሳ የሚባል ከሆነ እሱ ስህተት ነው። እንደዛ መታሰብ የለበትም። ግን እንዳልኩት የመሪዎች ስብሰባው በተሳካ ሁኔታ እንዲካሄድ ለማመቻቸት የተወሰደ እርምጃ ከሆነም ጥሩ ነው ብዬ ነው የማምነው። የሚኒስትሮች ምክር ቤት ውሳኔውን እንዲያጸድቅለት

ለሕዝብ ተወካዮች ምክር ቤት እንድላከውም በዚሁ መግለጫ ተመልክቷል። የተወካዮች ምክር ቤት ይህን ውሳኔ በአጭር ጊዜ እንደሚያጸድቀውም ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

አመሰግናለሁ መለስካቸው። አድማጮች ወደ ተከታዩ የመጽሔት ርዕስ እንወስዳችኋለን። በትግራይ ክልል ካሉ ዩኒቨርሲቲዎች እና ከወልዲያ ዩኒቨርሲቲ በአማራ ክልል ወዳሉ ሶስት ዩኒቨርሲቲዎች የተመደቡ ተማሪዎች እስካሁን መፍትሄ አላገኘንም አሉ። ተማሪዎቹ ቅሬታቸውን ለማሰማት ወደ ትምህርት ሚኒስቴር በተደጋጋሚ ቢያመሩም መልስ የሚሰጣቸውን አካል እንዳላገኙ ነው የተናገሩት።

ተማሪዎቹ በአሁኑ ሰዓት ለሥነ ልቦናና ለሌሎች ችግሮች መጋለጣቸውንም ለአሜሪካ ድምፅ ተናግረዋል። ከሚኒስትሩ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝሩን ይዘዋል።

በሰሜን ኢትዮጵያው ግጭት ምክንያት በትግራይ ክልል ባሉ ዩኒቨርሲቲዎች እንዲሁም በአማራ ክልል ወልዲያ ዩኒቨርሲቲ ይማሩ የነበሩ ከ10 ሺህ በላይ ተማሪዎችን በሌሎች ዩኒቨርሲቲዎች መመደቡን የትምህርት ሚኒስቴር መግለጹ ይታወሳል። ከእነዚህም አብዛኛው ወደ ተመደቡበት በመሄድ ትምህርታቸውን የጀመሩ ቢሆንም በአማራ ክልል በሚገኙት የጎንደር የባህርዳርና የደብረ ብርሃን ዩኒቨርሲቲዎች የተመደቡ ተማሪዎች ግን እስካሁን እንዳልገቡ በመግለጽ ቅሬታቸውን ለማሰማት ትምህርት ሚኒስቴር በተደጋጋሚ ቢመላለሱም

መፍትሄ እንዳላገኙ ይገልጻሉ። ስሜ ኢየሩስ ደጉ ከህግ ትምህርት ክፍል ከአድግራት ዩኒቨርሲቲ ወደ ደብረ ብርሃን ዩኒቨርሲቲ። እኔ የመጨረሻ አመት ተማሪ ነኝ። የመጣሁትኝ የህግ ተማሪዎችን ወክዬ ነው። እኛ የቀረን ኤግዚት ኤግዚት ኤግዛምና አፓረንት ሽፕ ብቻ ነው። ሌላውን ጨርሰናል። ደብረ ብርሃን ሪፕለስ ተደርገን ነበረ። ስቲል ደብረ ብርሃንም አልቀበልም ብሎ አናውንስ አድርጓል።

ቁስለኞች ስላሉ ብሎ ህይወታችን፣ ጊዜያችንን ሉዝ እያደረግን ነው። የእኛ መጨረሻ ምንድን ነው? እዚህ ስንገባ ሊያናግሩን ራሱ ፍቃደኛ አይደለም። አሁን ገብተን ነበረ። ከዛ ውስጥ ነው የወጣሁት። በዘበኛ ነው ውጡ፣ በቃ ጨርሰናል ብለውናል ነው ያሉት። ስቲል ግን እኛ አንወጣም ብለን ሁሉም ብዙ ተማሪ ያለ ውስጥ እየጠበቀ ነው ዶክተር ብርሃኑ እስከሚመጡ ድረስ ማለት ነው።

ስሜ ብስራት ፋንታሁን ይባላል። የአራተኛ ዓመት የመቀሌ ዩኒቨርሲቲ ኢንቫይሮንመንታል ሄልስ ተመራቂ ተማሪ ነበርኩኝ። እኔ የተመደብኩት ጎንደር ዩኒቨርሲቲ ነበር። እስቲል ነው ግን ምንም አይነት መልስ እያገኘን አይደለም። ትምህርት ሚኒስቴርም የተመላለስን፣ ማንም ሰው ሊሰማን ፈቃደኛ አይደለም። ተመራቂ ተማሪ ነበር። ልንመረቅ ሁለት ወር ነበር ሊቀረን። ጎንደር ዩኒቨርሲቲ ተማሪዎች ወክለን ጠይቀን ነበር አስጠይቀን ነበር። እንደማይጠሩ ነገሩ የነገሩ በቃ አንቀበልም ብለዋል ማለት አሁን ባለብን ሲትዌሽን አልተረጋጋም። እዛም ያለው ነገር የራሱም ተማሪ አለበት አንቀበልም ብለውናል። ስለዚህ

ወደ ሌላ ዩኒቨርሲቲ ትምህርት ሚኒስቴር ይመድባችሁ አሳውቀናል ብለው ተናግረዋል። ጓደኞቻችን እንዲመረቁ ቀናቶች ናቸው ይቀራቸው ምንም ነገር አላገኘ እስካሁን ድረስ። ስለዚህ እኛ መንግስት እንዲሰማን ነው ምንጠይቀው፣ ይህን ነገር እንዲመልስልን ነው ምንጠይቀው።

የጎንደርና የደብረ ብርሃን ዩኒቨርሲቲዎች አዲስ የተመደቡትን ተማሪዎች እንደማይቀበሏቸው በግልጽ ማሳወቃቸውን የሚገልጹት ቅሬታ አቅራቢዎቹ ባህር ዳር ዩኒቨርሲቲ ግን እስካሁን ያሳወቀው ነገር እንደሌለ ተናግረዋል። ዩኒቨርሲቲዎቹ ነባር ተማሪዎቻቸውን በመቀበል ላይ ቢሆኑም የእነርሱ ጉዳይ እልባት አለማግኘቱ ለስነ ልቦናና ለሌሎች ችግሮች እያጋለጣቸው እንደሆነ ቅሬታ አቅራቢ ተማሪዎች አመልክተዋል። ከመቀሌ ዩኒቨርሲቲ ባህር ዳር የተመደበው አራተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ኤልያስ ና

ሌላኛዋ ከዚያው ከመቀሌ ጎንደር ዩኒቨርሲቲ የተመደበችው የአራተኛ ዓመት የሕግ ተማሪ ሳራ ዳንኤል ስሜታቸውን እንዲህ ይገልጻሉ። በጣም ዲፕሬሽን ውስጥ የገባም ተማሪ ያለ ምናምን ማያስተምሩም ከሆነ ይንገሩን፣ በግልጽ ይንገሩን፣ ኦፊሻል የሆነ ነገር ይንገሩን ቢያንስ ቢያንስ እና በጣም ግራ ተጋብተናል። አሁን ጭንቀት ላይ ነን። ተማሪዎች በሙሉ ጭንቀት ላይ ናቸው። ልክ አዋሳ እንድትጠሩት፣ ሌላ ግቢ እንድትጠሩት፣ እንደ አርባ ምንጭ ምናምን እንድትጠሩት፣ እኛም ንግባ እንማር መብት አለን ነው እያሉ ያለን

ወይ ያለውን ነገር በግልጽ ይንገሩ አትማሩም ካሉ ይንገሩን እኛ ሌላ ነገር እንጀምር አሁን ሌላ ነገር እንዳንጀምር ይሄ እንትን እየሆነብን ነው ኦብስታክል እየሆነብን ነው የሆነ ነገር ነገሩን ይግላግሉን ነው እኛ እያልን ያለን እኛ የምንፈልገው እንደማንኛውም ጓደኞቻችን እየተማሩ እንዳሉት ሄደን በተበደብንበት ትምህርት ቤት መማር ነው የምንፈልገው ዳትስ ኢት ሌላ ጥያቄ የለንም ግን ይህንንም ለመመለስ ደግሞ ፈቃደኛ የሆነ አካል የለም ወይ

ፕሮሚስ የሆነ ነገር የነገሩን ያልፉናል። ተጨባጭ ነገር አይነግሩንም። እኛ የምንፈልገው በማስረጃ ተጨባጭ የሆነ ነገር እና ብዙ ነገር እየደረሰብን ነው። ብዙ ስነ ልቦና ይጫናል። ቤተሰብ ውስጥ አሁን መሆን በጣም ትልቅ ነገር ነው። በዚህ ሰዓት ወጥተን እንደ ህግ ተማሪ ጁዲሻል ትሬኒንግ መውሰድ አለብን። ብዙ ነገር ማድረግ አለብን። አትሊስት መቀጠር እንኳን እንችላለን። ኦር ደግሞ ኢቭን ማስተርሱን መማር የሚፈልግ ሰው ማስተርሱን መማር ይችላል። ግን ምንም ነገር ወደ ኋላም ወደፊት መራመድ አልቻልንም እና አትሊስት አንድ አካል መልስ እንዲሰጠን ነው የምንፈልገው

ተጨባጭ የሆነ መልስ ማለት ነው። ከተማሪዎች ጋር ዛሬ የትምህርት ሚኒስቴርን ደጅ ሲጠኑ ያገኘኋቸውና ከወላጅ ተወካዮች መካከል የሆኑት ወይዘሮ ገነት ማሞም ቅሬታቸውን እንዲህ ሲሉ ገልጸዋል። መንግስት ከመቀሌ ከአዲግራት ከአክሱም ከወልዲያ ከመጡት ተማሪዎች ከሶስት አራተኛ በላይ ተማሪዎችን በተለያየ ክልል መድቦ በአማራ ክልል በጎንደር በደብረ ብርሃን በባህር ዳር የተመደቡ ተማሪዎች ግን ወደ ሶስት ሺህ በላይ የሚሆኑ ተማሪዎች

እስካሁን ያለምንም ምደባ ተቀምጠዋል። ለሰባት ወር ይኸው ትምህርት ሚኒስቴር በውጣ ውረድ እየወረዱ እየወጡ ነው ያሉት። ዩኒቨርሲቲዎቹ እኛ ባለብን በጦርነቱ ምክንያት ባጋጠመን ችግር ምክንያት አሁን ልንቀበል አንችልም፣ ቦታም የለንም ብለው መልስ ሰጥተዋል። እኔም ከወላጅ ተወካይ ነበርኩኝ። ከመጀመሪያው ጀምሬ ከትማሪዎቹ ጋር በመሆን የተለያዩ የስራ ኃላፊዎችን አናግረናቸዋል። አሁን አንዴ ይመደባሉ፣ ይቀየርላቸዋል ይባላል

አንዴ መልሰው ይጠሯቸዋል ጠብቁ ይባላል። አስር ቀን ጠብቁ፣ አንድ ሳምንት ጠብቁ፣ አስራ አምስት ቀን ጠብቁ እየተባለ ይኸው ላለፈው ሰባት ወራት ያለምንም ውጤት ልጆቹ እየተሰቃዩ ነው ያሉት። በመቀሌ ዩኒቨርሲቲ የማርኬቲንግ ተመራቂ ተማሪ እንደነበር የሚገልጹት የልጃቸው ሁኔታ በእርሳቸውም ላይ ተጽዕኖ እየፈጠረ እንደሆነም ወይዘሮ ገነት ተናግረዋል። እነዚህ ልጆች በያልባሌ ቦታውን በብስጭት ወደ ሌላ ሱስና ወደ ሌላ ነገር እየገቡ ነው ያሉት

በስነ ልቦናም እየሞቱ ነው ያሉት። ለአይምሮ ሕመምም እየተዳረጉ ነው ያሉት። እኔም እንደ ወላጅ ተጎድቻለሁ። እኔ ራሴ በጣም በጣም በጣም ልጄ ሊመረቅ ነው፣ ሁለት ወር የሚቀረው ተማሪ ነው ለመመረቅ። ሊመረቅ ነው ብዬ አራት አምስት ዓመት የተደከመባቸው ልጆች ያለ ምንም እንትን ወደ ሌላ ችግር ውስጥ ሲገቡ፣ እንደ ወላጅ የኔም ልብ ተሰብሯል፣ የኔም አይምሮ ተጎድቷል። ወደ ሌላ ምንም ላሰማራው አልችልም።

የግል ዩኒቨርሲቲዎች እንኳ በዚህ ሰዓት ተቀብለው እንዳ እንትን እንኳ ለማስጀመር ምንም ነገር የለም ጓደኞቹ አሁን ተመራቂዎቹ የነበሩት ሀዋሳ አርባ ምንጭ ጅማ ምን የተመደቡት ሊጨርሱ አሁን ቀናቶች ነው የሚቀሯቸው እሱ ግን ስቲል አሁን በቃ ተደፍሶ ጠዋት ማታ ነው የሚያለቅ ሰው ይህን ነገር መንግስት በአፋጣኝ የትምህርት ሚኒስቴር ወደ አንድ ነገር ልጆቹን እንዲመድብልን አፋጣኝ ነገር እንዲወሰድልን አደራ ማለት እፈልጋለሁ እኔም

የተማሪዎችን እና የወላጆቻቸውን ቅሬታ በተመለከተ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሚኒስቴሩን ምላሽ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ።

የኔ ድን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ከአዲስ አበባ ወደ አፋር ክልል የሚወስደን ነው። የአፋር ክልላዊ መንግሥት ዛሬ ባወጣው መግለጫ የትላንቱ የህወሓት መግለጫ ከእውነት የራቀ ነው ሲል ዛሬ ባወጣው በዚሁ መግለጫው አስታውቋል።

ክልሉ በመግለጫው የህወሓት ኃይሎች የትግራይን ክልል ወሰን አልፈው ወደ አፋር ክልል 150 ኪሎ ሜትሮች ገብተዋል ብሏል። ሰላማዊ ሰዎች የተጠለለውባቸው የሚገኙ የጤናና የትምህርት ተቋማትም ከህወሓት ኃይሎች በሚሰነዘሩ ከባድ መሳሪያ ጥቃት ጉዳት እንደደረሰባቸው አመልክቷል። መስፍን አራጌ ተከታትሎታል።

የዛሬው የአፋር ብሔራዊ ክልላዊ መንግስት መግለጫ የህወሓትን ክስ እርስ በራሱ የሚጋጭ በበርካታ ውሸቶች የታጨቀ የአፋርንና የትግራይ ህዝቦችን በማጋጨት የማይረባ ትርፍን ለማጋበስ ቆርጦ መነሳቱን የሚያሳይና የአፋርን መልካም ገጽታ ጥላሸት ለመቀባት የታሰበ በሬ ወለደ ፕሮፓጋንዳ ሲል አጣጥሎታል። መግለጫው በመቀጠልም ካሁን በፊት በአፋር ክልል በበርካታ ወረዳዎች ወሰን ጥሶ በመግባት በአሰዳ፣ በጋሊኮማ፣ በኡዋ፣ በጭፍራ፣ ባህደሌኤላ፣ በዳርሳ ጊታና ሌሎች አካባቢዎች

በርካታ ሰብአዊና ቁሳዊ ጉዳት ማድረሱን ያትታል። የህወሓት ኃይሎች በተለያዩ አካባቢዎች የደረሰባቸውን ኪሳራ ለማካካስና ለመበቀል ሲሉ ከታህሳስ 10 2014 ዓም ጀምሮ በአፋር ክልል በኪልበቲ ረሱ በአባአላ በኩልና በተለያዩ ወረዳዎች

ጥቃቶችን አቁሞ እንደማያውቅ መግለጫው ጠቁሟል። አሸባሪ ሲል መግለጫው በስም የጠቀሰው የህወሓት ኃይል የጤና ተቋማትንና ትምህርት ቤቶችን ኢላማ ያደረገ የከባድ መሳሪያ ድብደባ በመፈጸም የሴቶችን ህጻናትንና አዛውንቶችን ህይወት እንዳጠፋ ተቋማቱንም እንዳወደመ ዘርዝሯል። ከሰሞኑ ደግሞ በተደራጀ መልኩ ባበዓላ፣ በመጋሌ፣ ኤረብቲ ወረዳዎችን በመቆጣጠርና ና በበረሃሌ ወረዳ የሚገኙ ከፊል ቀበሌዎች ድረስ ዘልቆ ከመግባት ባሻገር ከ150 ኪሎ ሜትሮች በላይ ወደ አፋር ወሰን በመግ

ለመግባት የከባድ መሳሪያ ጥቃት መክፈቱን ጠቅሷል። ንጹሐንን በመግደልና በማሳደድ ወረዳዎቹን እያወደመ ይገኛል ያለው መግለጫው ጁን ታሲል የጠራው አካል በከፈተው ጦርነት ምክንያት ከ22 ሺህ በላይ ንጹሀን ከቤት ንብረታቸው መፈናቀላቸውን አስታውቋል። ህወሓት ትናንት አወጣው በተባለው መግለጫ በአፋር ክልል ፕሬዚዳንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት መክፈቱን አምኖ የኤርትራ ቅጥረኞችን የመሳሰሉ ሲል የገለጻቸው አካላት ከእንግዲህ የአፋርና የ

የትግራይ ህዝቦች ወንድማዊ ግንኙነት ስጋት እንዳይሆኑ ለማምከን ነው ሲል ጥቃት የከፈተበትን ምክንያት አስታውቋል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ሲል የህወሀት መግለጫ አመልክቷል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የአካባቢው ነዋሪዎች ግን በተለይ ለመቀሌ ቅርብ በሆነችውና ወደ ትግራይ ክልል በምታሸጋገረው አብዓላ ከተማ ላይ ከወር የተሻገረ የከባድ መሳሪያ ጥቃት በህወሀት ኃይሎች ሲሰነዘር መቆየቱን መናገራቸው ይታወሳል።

የአፋር ክልላዊ መንግስት የህወሓት ኃይሎች ከድርጊታቸው እንዲታቀቡና በወንድም የትግራይና የአፋር ህዝብ መካከል ቁርሾ በመፍጠር ቡድኑ እድሜውን ለማራዘም የሚያደርገውን ጥቃት እንዲያቆም በተደጋጋሚ መጠየቁን አስታውሷል። ይሁን እንጂ የክልሉ መንግስት የአፋር ሱልጣኖች፣ የሃይማኖት አባቶች እና የሀገር ሽማግሌዎች የሚያቀርቡትን ተደጋጋሚ የሰላም ጥሪ አሻፈረኝ በማለት ንጹሐን የክልሉ አርብቶ አደር ማህበረሰብን የጥቃት ሰለባ አድርጓል በማለት ይከሳል። መግለጫው ለዓለም አቀፉ ማህበረሰብ

ያስተላለፈው መልእክትም ቡድኑ ረሃብን እንደ ጦር መሳሪያና ለፖለቲካ ትርፍ መጠቀሚያ ለማዋል ጥረት እያደረገ መሆኑን ሊገነዘብ ይገባል ሲል አሳስበዋል። እንደ አዲስ ከገባባቸው አካባቢዎች በአስቸኳይ እንዲወጣ፣ በቀጠናው የከፍተውን ጦርነትና ወረራ እንዲያቆም መግለጫው ያሳሰበ ሲሆን የክልሉ መንግስትም ሆነ የአፋር ህዝብ ለትግራይ ህዝብ በቡድኑ ወረራና ጦርነት ምክንያት ተቋርጦ የነበረው ሰብአዊ ድጋፍ እንዲደርስ ከሚመለከታቸው አካላት ጋር በትብብር የሚሰራ መሆኑን አረጋግጧል። ለአሜሪካ ድምጽ ሬዲዮ

መስፍን አራጌ አመሰግናለሁ። መስፍን አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል ከምታደርገው ጥረት ጎን ለጎን በጦርነቱ ሳቢያ የወደሙ የጤና ተቋማትን መልሶ ለመገንባት ጥረት በማድረግ ላይ ነች ሲሉ የጤና

ጥበቃ ሚኒስትር አስታወቁ። የኢትዮጵያ ጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ዛሬ ለጋዜጠኞች በሰጡት መግለጫ አጋር ድርጅቶች አንድ መቶ ሰው ሰራሽ የመተንፈሻ መሳሪያዎችን ለኢትዮጵያ መለገሳቸውን ገልጠዋል። ለሕክምና አገልግሎት የሚውሉ መሳሪያዎችን ለመግዛት ከስድስት መቶ ሺህ በላይ የአሜሪካ ዶላር ወጪ መደረጉንም ገልጠዋል። አስቴር ምስጋና ሆነች የተከታተለችው።

ኢትዮጵያ በአሁኑ ጊዜ አራተኛው የኮቪድ-19 ማዕበል ውስጥ እንደምትገኝ የጤና ሚኒስቴር መረጃ ያመለክታል። ከ350 በላይ ሰዎች በኮቪድ-19 ምክንያት በጽኑ ታመው በሕክምና ተቋማት ክትትል ላይ እንደሚገኙም ተገልጿል። እናም ኢትዮጵያ ዜጎቿ የኮቪድ-19 ወረርሽኝ ሰለባ እንዳይሆኑ

የመከላከል ስራ እየሰራች ትገኛለች ሲሉ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ዛሬም አጋር ድርጅቶች ቫይረሱን ለመከላከል የሚደረገውን ጥረትና በጦርነቱ የወደሙ የጤና ተቋማትን መልሶ ለመገንባት በኢትዮጵያ የሚደረገውን ትጋት እያገዙ ነው ሲሉ ገልጸዋል። ሚኒስትሯም እንደ ሀገር በአሁኑ ሰዓት በርካታ ፈተና የደረሰብንና በተለይ ደግሞ በጦርነቱ ምክንያት ብዙ ጤና ተቋማት ተጎድተው እነዚህን

ወደ ስራ ለማስመለስ ትልቅ ስራ እየተሰራ ያለበት ወቅት ነው። ነገር ግን ከዚህም ጎን ለጎን አሁንም የኮቪድ-19 ወረርሽኝ እንደ ሀገርም ከፍተኛ ስጋት ሆኖም በወረርሽኝ ውስጥ ያለንበት ጊዜም እንደሆነ ይታወቃል። እነዚህን ሁለት ትልልቅ ችግሮችን ለመቅረፍ እንግዲህ ከበርካታ አካላት ጋር የጤና ሚኒስቴር ብዙ ስራዎችን እየሰራ እንደሆነ ይታወቃል። በዚህም ስራ ብዙ አጋር አካላት

ኢትዮጵያና በትውልድ የኢትዮጵያን በውጭ የሚኖሩም ብዙ ድጋፎችን እያደረጉ እንደሆነ ይታወቃል። የኢትዮጵያ ወዳጆች በሆኑ ተቋማት የሳንቴ ግሩፕ በአሜሪካን ሀገር የሚገኝ ተቋም ነው። እንደዚሁም ከዚሁ ጋር የሳንቴ ግሩፕ ከኢትዮጵያ ወዳጅ ከሆኑ አዳም ኤልሰንና ጉድ ፎር ላይፍ የሚባል ድርጅት ጋር በመተባበር መቶ የመተንፈሻ ድጋፍ መሳሪያዎችን ለግሰዋል።

በአጋር ድርጅቶች ለኢትዮጵያ የተበረከተው ሰው ሰራሽ የመተንፈሻ አካል እጅጉኑ አስፈላጊ በሆነ ጊዜ ላይ ነው የደረሰው ሲሉ ዶክተር ሊያ ተናግረዋል። እነዚህን መተንፈሻ ድጋፍ መሳሪያዎችን ወጪያቸው እስከ 650 ሺህ ዶላር ወይም ከ30 ሚሊዮን ብር በላይ ወጪ የተደረገባቸው ናቸው። ይህ ሕክምና መሳሪያዎች በተለይ ጽኑ ሕክምናን ለመደገፍ በሚደረገው ጥረት ላይ በሀገር አቀፍ ደረጃ ተቋማትን ለማጠናከር

እንደዚሁም በጦርነቱም አሁን ጉዳት የደረሰባቸው እና ብዙ ንብረት የተዘረፈባቸው ሆስፒታሎቻችንን ይህን የጽኑ ህክምና የሚሰጡበትን ክፍሎች ለማጠናከር ትልቅ አስተዋጽኦ የሚያደርጉ ይሆናል። በዚህ ሂደት ውስጥ እንግዲህ አሁንም በቀጣይ ሰፊ ስራና ሰፊ ድጋፍ የሚፈልግ ስራዎች እንዳሉ ይታወቃል። ጤና ተቋማትን በተለይ በጦርነቱ የተጎዱ ጤና ተቋማት ወደ ስራ እንዲመለሱ ሰፊ ስራ እየተሰራ ነው። በዛ ሂደት ውስጥ አሁንም ድጋፍ እየሰጡ ያሉ

የተለያዩ አካላትን በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ እንደዚሁም አጋር ድርጅቶች፣ ሌሎች የግል ዘርፍም የግል አካላትም ብዙ ርብርብ እያደረጉ ስለሆነ በዚህ አጋጣሚ ሁሉንም እያመሰገኑ በኮቪድ ወረርሽኝም በዚህ በጤና ተቋማት መልሶ ግንባታም ያለው ድጋፍ ተጠናክሮ እንዲቀጥል በህክምና ግብዓት፣ በህክምና መሳሪያ እንደዚሁም በገንዘብ ድጋፎች አሁንም ተጠናክረው እንዲቀጥሉ

ጥሬን በዚሁ አጋጣሚ ለማቅረብ ወዳለው ለጋሽ ድርጅቶችም ኮቪድን ለመከላከል የሚደረገው ጥረት ላይ ሁሌም ከኢትዮጵያ ጎን ነን ስሉ ገልጸዋል። የሞዴሪቲ ኢቲኤች ስራ አስኪያጅ አቶ ታዲዮስ ተፈራ ስለ ልገሳው ሲገልጹ እነዚህ መቶ የመተንፈሻ ቬንቲሌተሮች የኢትዮጵያ ወዳጅ የሆነው ሳንቴ ግሩፕ በማሳመን ይህንን ቬንቲሌተሮች እንዲገዙ አድርገናል። ይህንንም ለማሳካት

እና ወደ ሀገር ውስጥ ለማስገባት የኢትዮጵያ ወዳጅ የሆኑ አዳም ኤልሰን፣ ራጅ ኩማሪ እንዲሁም የኢትዮጵያ የሚገኙ ሞደርን ኢቲኤች አውትሶርስ ፒኤልሲ፣ አልፋ ትሬዲንግ ፓርትነርስ ፒኤልሲ እንዲሁም ሌሎች ለማስተባበር ወደ ሀገር ውስጥ እንዲገባ አድርገናል። የጤና ሚኒስትር ዶክተር ሊያ ታደሰ አጋር ድርጅቶች በጤናው ዘርፍ ኢትዮጵያ የምታደርገውን ወረርሽኙን ለመከላከል ተግባር እንዲደግፉ ጥሪ አቅርበዋል።

የኮቪድ-19 ወረርሽኝ በኢትዮጵያ ከተከሰተ ወዲህ ከ ሰባት ሺ ሁለት መቶ በላይ ሰዎች በቫይረሱ ሕይወታቸውን አጥተዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ አስቴር ምስጋናው ብዬ ነበር ፀሐይን ያስተዋወቅኩት፣ ይቅርታ ጠይቃለሁ። ወደ ተከታዩ ርዕስ ነው መወስዳችሁ የቡርኪና ፋሶ ወታደራዊ ኃይል ደጋፊዎች

አይሲስን ለመዋጋት ይበጃሉ ያሏቸውን በትላንትናው ዕለት በአገሪቱ መፈንቅለ መንግስት ያካሄዱትን ቡድኖች ተቀብለዋል። ይሁንና ፕሬዚዳንት ሮች ካቦሬ ላይ የግድያ ሙከራ የቃጣ መፈንቅለ መንግስት በዘላቂነት ዲሞክራሲ ያመጣል የሚለውን ተስፋ ያሰጋል ይላሉ ተንታኞች። የሄንሪ ዊልከንሰንን ዘገባ ኤደን ገረሞ እንዲህ ታቀርበዋለች።

ሰኞ ዕለት ማምሻውን ቡርኪና ፋሶን በቁጥጥራቸው ስር ካዋሉ በኋላ አስራ አራት የሚሆኑ ወታደሮች በሀገሪቱ ብሔራዊ የቴሌቪዥን ጣቢያ በመገኘት ተከታዩን መልእክት አስተላልፈዋል። ግልጽ ሆኖ በታየው የፕሬዚዳንት ሮች ማርክ ክርስቲያን ካቦሬ ቡርኪና ፋሶውያንን ወደ አንድ ለማምጣት አለመቻልና ግልጽ በሆነው የብሔራዊ የጸጥታ ስጋት ሳቢያ ይሄ ሊሆን ችሏል።

ወታደሮቹ የምዕራብ አፍሪካዊቷን ሀገር ስልጣን በመቆጣጠር የካቦሬን መንግስት ማስወገዳቸውን አክለውም ተናግረዋል። በቡርኪና ፋሶ ታሪክ ውስጥ በነበሩት ብቸኛ የዴሞክራሲ ዘመናቶች የሆኑትን የስድስት ዓመቱን የካቦሬን አገዛዝና የወታደሩን የሁለት ቀናት አመጽ ማብቃቱም አያይዞ ተበስሯል። ማክሰኞ ዕለት ጠዋት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን መፈንቅለ መንግስቱን ቢያወግዙም በሺዎች የሚቆጠሩና መፈንቅለ መንግስቱን የሚደግፉ ሰላማዊ ሰልፈኞች

የወታደሩን ስልጣን መያዝ በማድነቅና በመደገፍ በዋጋዱጉ ጎዳናዎች ላይ ወጥተዋል። ከሰልፈኞቹ መካከል አንዱ የሆነው የአየር በረራ ትራፊክ ተቆጣጣሪ ጅብሬ ትራኦሬ ሀገሪቱ ሰላም አጥታ ቆይታለች ይላል። እስካሁን ድረስ ለሽብርተኝነት የተሰጠ ምንም ዓይነት ምላሽ የለም።

ከዋጋዱጉ 100 ኪሎ ሜትሮች ወጣ ብሎ እንኳን መጓዝ አይቻልም። መቼ ነው በሀገራችን ደህንነት ሰምቶን የምኖረው? የካቦሬ መንግስት አይኤስ የተባለውን እስላማዊ መንግስትና የአልቃይዳ የሽብርተኛ ቡድኖችን መዋጋት ባለመቻሉ ለረዥም ጊዜ ሲተች ቆይቷል። የእነዚህ አሸባሪዎች ስጋትም በጎረቤት ሀገር ማሊ ባለፈው አመት ተመሳሳይ መፈንቅለ መንግስት እንዲካሄድ አድርጓል። በለንደን በሚገኘው በካታም ሀውስ የፖለቲካ ተንታኝ የሆኑት

ፖል ሜሪ ታዲያ የሰኞ ዕለቱ መፈንቅለ መንግስት እሰናይ የሆነ ውጤት ያመጣል ብለው አያምኑም። በቡርኪና ፋሶ የተካሄደው መፈንቅለ መንግስት ለሀገሪቱ መረጋጋት ምላሽ ለማቀናጀት አሊያም ለመጣው ችግር ግልጽ የሆነ ፖለቲካዊ መፍትሄ ለማምጣት የሚፈይደው ምንም ነገር የለም።

ምክንያቱም አገሪቱ ከመንግስታዊ ተቋማት የታገደች ሲሆን የምዕራብ አፍሪካው የኢኮኖሚ ማህበረሰብ ኤኮዋስም ማዕቀብ ስር ልትወድቅ እንደምትችል ስጋት አለ። ማክሰኞ እለት ከሰዓት የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ተቋም ኤኮዋስ በቡርኪና ፋሶ የተካሄደው መፈንቅለ መንግስት የፖለቲካና የምጣኔ ሀብት ማዕቀቦችን የሚያስከትል ነው ሲል አስታውቋል።

ኤኮዋስ በቅርቡ የማሊ ወታደራዊ ኃይል ስልጣኑን ለሲቪል አመራር የማስተላለፉን ሂደት ለአምስት ዓመታት በማራዘሙ ማዕቀብ ጥሏል። አንድሪው ሌቦቪች የአውሮፓ ምክር ቤት ውስጥ የውጭ ጉዳይ ተንታኝ ናቸው። የቡርኪና ፋሶ ወታደራዊ ኃይል ከዲሞክራሲ አንጻር ምን አይነት ያካሄድ ይከተላል የሚለውን ለመናገር ጊዜው ገና ይመስለኛል። እንደሚመስለኝም በእርግጠኝነት አሁን መናገር የሚቻለው

ስልጣን በቶሎ እንደማይመልሱ ብቻ ነው። በቀጠናው ከጊኒም ሆነ ከማሊ ተሞክሮ እንዳየነው ከሆነ የሽግግር ወቅቱን የመግፋትና የማራዘም ዝንባሌዎች አሉ። የቀድሞው ፕሬዚዳንት ካቦሬ የት እንደሚገኙ ባልታወቀበት በአሁኑ ሰዓት የቡርኪና ፋሶን ስልጣን የተቆጣጠሩት ወታደሮች አዲስ ፕሬዚዳንት ማስተዋወቅ ይኖርባቸዋል።

ኤደንን ለዘገባው አመሰግናለሁ። አድማጮች እዚህ ግድም የፕሮግራም ማሳሰቢያ። በነገው ምሽት የተፈጥሮ ሳይንስ እና አካባቢ ሕይወት ፕሮግራማችን በዚህ ውድድር ላይ ብቻ ወደ 350 ኪሎ ግራም የደረቀ ቆሻሻ ተሰብስቦ ሪሳይክል ለመደረግ በግብአትነት በአትነት አገልግሏል እና ለእኛ ይህ እንደ ትልቅ አቺቭመንት ነው።

ያሳለፍነው እሁድ የተካሄደው ታላቁ ሩጫ ለመጀመሪያ ጊዜ የአረንጓዴነት ዘመቻን ተቀላቅሏል። በዚህ ረገድ የተሰሩ ሥራዎችና የተገኙ ውጤቶችን አስመልክቶ ከታላቁ ሩጫ በኢትዮጵያ ጋር ቆይታ ይሆናል። በነገ ዕለት ይጠብቁን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የእናንተ የአድማጭ ተመልካቾቻችን አስተያየቶች የሚስተናገዱበት ሰዓት ነው።

የኮቪድ-19ን ወረርሽኝ ተከትሎ በተፈጠሩ አሰራር ለውጦች ሳቢያ ተቋርጦ የነበረው የአድማጮች መስኮት ተጀምሯል፣ መልሰንም ከፍተናል። ሰሞኑም በኢሜይል ከደረሱን አስተያየቶቻችሁ አንድ ሁለቱን ለምሽቱ እናሰማለን። ሰሞኑን ላቀረብነው የክርክር ፕሮግራም በምስጋና የጀመሩት ሰለሞን ስዩም የተባለ አድማጫችን ናቸው። አቶ ሰለሞን ጠንከር ያለውን ትችታቸውን ግጥሚያው ያፈጠጠ እውነትና ውሸት የተጋጠሙበት ነበር ሲሉ ይንደረደራሉ።

እኩይ ምግባር ፈጻሚ ድርጅታቸው በአማራና አፋር ያደረሰውን ውድመት በማሳነስ ወይም በመካድ እንዲያውም የኢትዮጵያ ኃይሎች ናቸው ተቋማትን ትግራይ ውስጥ ያወደሙት ይሉናል። ይሄ ቀልድ ነው። ገና በጠዋቱ የአክሱሙን አውሮፕላን ማረፊያ አውድሞ ጫካ የተመለሱት ማን እንደነበሩ ማን መሆናቸውን ዓለም አይቶታል፣ ሲሉ ተችተዋል። ሌላው የአስተያየት ሰጪ እንዴት ያለ

የአዋይነት ክህሎት ነው ሲሉ የአድናቆት አስተያየት ሰጡን። ደግሞ ኤፍሬም በቀለ የተባሉ ሌላ አድማጫችን ናቸው። ከየት እንደሆነ አድራሻቸውን ግን አላሰፈሩም። ሁለቱን የክርክሩ ተሳታፊዎች ሀሳባቸውን በመግለጻቸው አመሰግናለሁ ይላሉ አቶ ኤፍሬም። የሚቀጥለው ክርክር ቀደም ሲል በማናቸውም ከተሰሩ አሉታዊ ድርጊቶች ባሻገር በኢትዮጵያ ሰላም በሚመጣበት ሁኔታ ላይ ይሆናል ብዬ አስባለሁ ብለዋል። አስተያየቶቻችሁን ያደረሳችሁን አድማጮች አቶ ሰለሞን ስዩምንና አቶ ኤፍሬም በቀለን

ለተሳትፏችሁ እናመሰግናለን። በተለያዩ በፕሮግራማችን በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ ያላችሁን አስተያየቶች ላኩልን፣ እናስተናግዳለን። አድማጮቻችን የሁለተኛውን አጋማሽ ዘልቀናል። አሁን ኢትዮጵያውያን በአሜሪካ

የዋሽንግተንና አካባቢው አገረ ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤል በአማራና አፋር ክልል በጦርነቱ ተጎጂ ለሆኑ ኢትዮጵያውያን አስር ከሚደርሱ አጥቢያዎቻቸው የተዋጣውን ገንዘብ ያለበትን ቼክ በዋሽንግተን በሚገኘው የኢትዮጵያ ኤምበሲ ተገኝተው ያስረከቡት ባለፈው ቅዳሜ ነበር። አቡነ ፋኑኤል የተላከው የእርዳታ ገንዘብ ለምንና በምን መልክ እንደተሰበሰበ የሚከተለውን ብለዋል። በዋሽንግተን ዲሲና አካባቢዋ አገረ ስብከት

አሁን የሰማችሁት ኢትዮጵያውያን በአሜሪካ አጀማመሩን ነው። በቀጥታ ወደ ሙሉ ዝግጅቱ ነው የምንመልሳችሁ። እንሆ የዋሽንግተንና አካባቢው አገረ ስብከት ሊቀ ጳጳ

ፋኑኤል በአማራና አፋር ክልል በጦርነቱ ተጎጂ ለሆኑ ኢትዮጵያውያን አስር ከሚደርሱ አጥቢያዎቻቸው የተዋጣውን ገንዘብ ያለበትን ቼክ በዋሽንግተን በሚገኘው የኢትዮጵያ ኤምበሲ ተገኝተው ያስረከቡት ባለፈው ቅዳሜ ነበር። አቡነ ፋኑኤል የተላከው የእርዳታ ገንዘብ ለምንና በምን መልክ እንደተሰበሰበ የሚከተለውን ብለዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ስር የሚገኙ አጥቢያ አብያተ ክርስቲያናት ባሳለፍ ነው የገና ጾም በጾመ ነቢያት ማለት ነው። በሁሉም አብያተ ክርስቲያናት በአማራውና በ

አፋር ክልል በዚህ በተካሄደው ጦርነት ምክንያት ለተወሰኑ ጊዜያት ተይዘው የነበሩ ቦታዎች ላይ ብዙ መከራ እንደደረሰ እናውቃለን። ወደዛ ዝርዝር ውስጥ አልገባም። ምንም መቸስ በምድር ላይ አሉ ከሚባሉ መከራዎች ሕዝባችን ያልተቀበለው የለም እና እነዚሁ ቤታቸው የፈረሰባቸው ወገኖቻቸው የሞቱባቸውን መንግስትና ሕዝብ እንዲሁም ቤተ እምነቶች ሁሉ መልሶ ለማቋቋም የሚያደርጉትን ጥረት እገዛ ለማድረግ በሁሉም አብያተ ክርስቲያናት በየሰንበቱ እንዲሰበሰብ

ገንዘብ መልእክት አስተላልፈን ሁሉም አብያተ ክርስቲያናት በተቻላቸው መጠን ሲያሰባስቡ ከርመዋል። በዚህ ምክንያት መጀመሪያ እኛ ከማዘዛችን በፊት አንዳንድ አብያተ ክርስቲያናት አስቀድመው ጀምረውት ስለነበረ እነሱ በሚፈልጉት መንገድ ያው ወደ ተቸገረው ህዝብ እንዲደርስ ተደርጓል። እንዲሁም ደግሞ ጥቂት አብያተ ክርስቲያናት በዚሁ አሳለፍነው ሳምንት ከዚህ በመስቀሉ አደባባይ ጉዳይ ጋር ተያይዞ በነበረው የነበራቸውን ስሜት በመግለጽ ተዋጽዋቸውን ራሳቸው በሚመርጡት እና በሚፈልጉት መንገድ ልከዋል። ነገር ግን

ከአስር አስር ያላነሱ አጥቢያ አብያተ ክርስቲያናት ቀደም ብለን በተስማማነው መሰረት አሜሪካ ካለ የኢትዮጵያ ኤምባሲ ጋር ተነጋግረን አይዞን የሚባለውን አካውንት እንድንጠቀምና ያ ቀጥታ መልሶ ማቋቋሙ የሚውል መሆኑን ኤምባሲው በደብዳቤ ስለገለጸልን ከአስር አጥቢያ አብያተ ክርስቲያናት ሶስት መቶ አራት ሺህ ስድስት መቶ ስልሳ ሰባት ዶላር ገቢ የተደረገበትን ደረሰኞች በመያዝ ክቡር አምባሳደሩ ጋር ቀርበን የርክክብ ስርዓት ተፈጽሟል። ከምዕመናን የተሰበሰበው ነው ይሄ

በሁለት መንገድ ነው። ያው እኛም ያቀረበው ጥያቄ አንደኛ፣ በየሰንበቱ ከምህመን እንዲሰበሰብ፣ ሁለተኛ ቤተ ክርስቲያኑም ከራሱ ካዝና አቅሙ የሚችለውን ያህል እንዲያደርግ ነው ያለው። ብዙዎቹ አሁን የጠቀስኳቸው ከካዝናቸው የሰጡም አሉ። በአለፈው ወር ጀምረን አሁን ያለው ጊዜ ሁሉ በአብዛኛው ህዝቡ ቤተክርስቲያን አይመጣም

በኮሮናው ምክንያት ማለት ነው። በየቤቱ ስለሆነ ያለው በየቤተ ክርስቲያኑ የሚሰበሰበው ህዝብ በጣም ጥቂት ህዝብ ነው እና በቂ የሆነ ገንዘብ ለማግኘት ከህዝቡ ስለማይችሉ አብዛኛዎቹ ቤተክርስቲያናት ከቤተክርስቲያኑ ካለው

ተቀማጭ ካፒታል ላይ ነው ወጪ እያደረጉ የሰጡን የተወሰኑትን ደግሞ ገንዘቦች ያው ከምዕመናንም ሌሎችም እንደዚሁ በማሰባሰብ ነው እና በሁለት መንገድ የተሰበሰበ አስተዋጽኦ ነው ማለት ነው። ወደፊትም ለተፈናቀሉ ወገኖቻችን የምንሰጠውን ድጋፋችንን አጠናክረን እንቀጥላለን ያሉት አቡነ ፋኑኤል ይህ የተዋጣው ገንዘብ በጋራ በአይዞን በኩል አንድ ላይ እንዲላክ በሚል ነው እንጂ

አብያተ ክርስቲያናቱ ከዚያ በፊት ለየብቻቸው የላኳቸው ከዚያ በላይ መሆኑን ይገልጻሉ። ያው ይሄ በአንድ በአይዞን አካውንት የገባው ነው ብቻ ሁን የሰበሰብ ነው እንጂ እያንዳንዱ አጥቢ አቤተ ክርስቲያናት በተለያዩ የእርዳታ መላኪያ መንገዶች ብዙ ገንዘብ ግን ወደ ኢትዮጵያ ሄዷል። ዞሮ ዞሮ የሚውለው ለዛው አገልግሎት ስለሆነ እኛ ግን ከኤምባሲው ጋር በተነጋገርነው መሰረት የእነዚህን አብያተ ክርስቲያናት ደረሰኝ ሰብስበን ወስደን ሰጥተናል እንጂ

ከአምስት መቶ ሺህ ዶላር ያላነሰ ገንዘብ ተሰብስቧል ማለት ስላልባቸው በየአቅጣጫ ሄዷል። እኛ ግን ይሄ ኔት በእጃችን ላይ የደረሰ በትላንትና ሉት ርክክብ የፈጸምንበት ነው። ሶስት መቶ አራት ሺህ ስድስት መቶ ስልሳ ሰባት ዶላር በዚህ እኛ ባለ በአይዞን በኩል አይሂድ እንጂ ብዙዎቹ ከመቶ ሺህ ዶራል ዛምነታች ሀምሳ ሺህ ስልሳ ሺህ እያሉ ከአስራ አምስት ያላነሱ አብያተ ክርስቲያናት ሰደዋል። አሁንም ለመሄድ በዝግጅት ላይ ያሉ አብያተ ክርስቲያናት አሉ። አሁን ያለብን ችግር ያው በሽታው ወረርሽኝ ምክንያት ብዙ ምዕመናን ወደ ቤተ ክርስቲያን ስለማይመጡ ብቻ ነው።

ወደፊት ነገሮች ሲስተካከሉ ደግሞ የበለጠ ወገኖቻችን ለመርዳት ዝግጆች ነን። ዘንድሮ እሳቸው ስር በሚተዳደሩት የዋሽንግተን ዲሲ እና ሜሪላንድ አብያተ ክርስቲያናት የተከበረው የጥምቀት በዓል በኮቪድ-19 ወረርሽኝ ሳቢያ ከወትሮ አንጻር ሲታያይ ብዙ ሰው ያልተገኘበት መሆኑንም አቡነ ፋኑኤል ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ደረጀን አመሰግናለሁ። አድማጮች የተከታተላችሁት በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ስር ያሉ ምእመናና ቤተ ክርስቲያን

በኢትዮጵያ ባለው ጦርነት ተጎጂ ለሆኑ ኢትዮጵያውያን ባለፈው ሳምንት ውስጥ ከ300 ሺህ ዶላር በላይ መላካቸውን የተመለከተውን የኢትዮጵያውያን በአሜሪካ ዝግጅት ነበር። ይህ በአይዞን በኩል አንድ ላይ እንዲላክ በሚል ነው እንጂ ቤተ ክርስቲያናቱ ከዚያም አስቀድሞ ለየብቻቸው በተናጠል የላኩት ከ500 ሺህ ዶላር በላይ መሆኑን በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ለአሜሪካ ድምፅ ተናግረዋል።

አድማጮች አሁን ሌላ የኢትዮጵያውያን በአሜሪካ ቅንብር አለን። ቀጥታ ወደዛ ነው የምወስዳችሁ። ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ ውስጥ የጤፍ ምርምር የሚያደርጉ ኢትዮጵያዊ ነው የሚያስተዋውቀን። ወደ ኔቫዳ ግዛት ሬኖ ከተማ ተጉዞ የነበረው የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል በኔቫዳ ዩኒቨርሲቲ የምርምር ማዕከል ውስጥ በምርምር ስራ ላይ ያገኛቸውን ኢትዮጵያዊ አነጋግረዋል። ጽዮን ግርማ ታቀርበዋለች።

ጤፍ ከኢትዮጵያውያን አልፎ የዓለም የምግብ ምርጫ ከሆነ ከራርሟል። ከአድካሚው የምርምር ሂደት ባለፈ ለተፈጥሯዊ ችግሮች የተጋለጠ መሆኑ እንደ ሌሎች አዘርቶች የተፈላጊነቱን ያህል ገበያውን ማርካት ተስኖታል። እነዚህን ችግሮች መቅረፍ የኔቫዳ ዩኒቨርሲቲ ምርምር ዋነኛ ትኩረት መሆኑን ከተመራማሪዎቹ አንዱ ምትኩ አስፋው ይናገራሉ። እንግዲህ ጤፍ ብዙ ጊዜ ሲነገር እንደምሰማው በእንግሊዝኛ አጠራር

ኦርፋን ክሮፕስ ይሉታል። ይሄ ማለት ከሌሎች እንደ ስንዴና ሩዝ አይነት ዝርያዎች ሰብሎች ጋር ስታስተያየው ጤፍ ላይ የተሰራው የምርምር ስራ በጣም አናሳ ነው እና ከዛ አኳያ ብዙም የምርምር ስራ ያልሰራበት በመሆኑ ሌሎች ሰብሎች ላይ ለምሳሌ የተቀረፉ ችግሮችን ለምሳሌ አሁን ስንዴና ሩዝ ላይ የመጋሸብ ችግር የምንለው መቶ መቶ የጠፋበት ሁኔታ ነው ያለው። ጤፍ ላይ ግን ምርታማነቱን እስካሁን ማሳደግ ቢቻልም አሁን ኢትዮጵያ ውስጥ ነው ሰፊ ምርምር ስራ የሚሰራው ያ በመሆኑም እንግዲህ ባለፉት አስር አመታት እንኳን የምርታማነታችን እንደ ሀገር በኢትዮጵያ ማለት ነው

ከ10 በመቶ በላይ ጭማሪ አሳይቷል ይሄ ሆነው ኢትዮጵያ ውስጥ በነበሩ የምርምር ስራ በወጡ ዝርያዎች ማለት ነው እንደዛም ሆኖ ግን ጤፍ ላይ ዋና ዋና የምንላቸው የምርት ማነቆች አሁንም አሉ የመጀመሪያው መጋሸብ የሚባለው ነው እና መጋሸብ በእንግሊዝኛው ሎጂንግ ይባላል ይሄ ጤፍ ላይ እስከ 45 በመቶ የምርት ቅነሳ ያመጣል በጣም ሰፊ እና ትልቅ ተጽዕኖ ያለው እንትን ነው

በዩኒቨርሲቲው በዶክትሬት ዲግሪ የባዮኬሚስትሪ ትምህርታቸውን በመከታተል ላይ ያሉት ኢትዮጵያ ውስጥ በበርካታ ጤፍና ሩዝን በተመለከቱ ምርምሮች ተሳታፊ የሆኑት አቶ ምትኩ ጤፍን ከሚፈትኑት ችግሮች አንዱ መጋሸብ የሚባል ችግር መሆኑን ይናገራሉ። መጋሸብ ማለት አሁን ጤፍን በምሳሌ በሚዘራበት ሰዓት ላይ በተለይ መሬቱ ምቹ ከሆነና ጥሩ ማዕድን ማ ነው ንጥረ ነገር ካገኘ ውሃ ካገኘ ጤፍ ያድጋል በደንብ

በሚያድግበት ሰዓት ላይ ከላይ ፍሬውም ዛላውም ትልቅ ነው የሚሆነው። ነገር ግን በተፈጥሮ ጤፍ አገዳው በተለይም በሚበስልበት ሰዓት ላይ ሰብሉ ውስጡ ክፍት ነው፣ ቀጭን ነው፣ ክፍት ነው። ስለዚህ በቀላሉ በንፋስ ወይም በዝናብ ሲመጣ የመውደቅ ባህሪ አለው እና መጋሸ ማለት አድጎ አድጎ ሰብሉ ራሱን መሸከም ሲያቅተው መውደቅ ማለት ነው። በወደቀበት ጊዜ ምርት አይገኝም፣ ይቀንሳል። እንዳልኩህ በተጠናጥና እስከ አርባ አምስት በመቶ ድረስ ቅነሳለ ከዚያም በላይ ሊበልጥ ይችላል ያስባለሁ።

ይሄ የመጋሽብ ችግር ሌላም ትልቅ ችግር አለበት። ለምሳሌ መካናይዝድ የሆነ የግብርና ስራ በምናስብበት ሰዓት ላይ አንዱ ማነቆ ጤፍ ላይ የሚሆነው ይሄ ነው። ጤፉ ከወደቀ ኮምባይን ሃርቨስተሮ፣ የሌሎች ማሽኖች በቀላሉ ስንዴና ሩዝ ላይ እንደምታዩ በቀላሉ ገብት ሊሰሩ አይችሉም። ስለዚህ ተጽዕኖ በቀጥታ ምርት መቀነስም ነው። በሌላ በኩልም ደግሞ እንዲዚህ አይነት የመካናይዝድ የእርሻ እንቅስቃሴዎችንም ያውካል እና ትልቅ ችግር ነው ሎጂንግ ጤፍ ላይ

ከመጋሸብ በተጨማሪ ገበሬዎች የልፋታቸውን ያህል እንዳያገኙ፣ ሸማቾችም የመሻታቸውን ያህል እንዳይቀርብላቸው የሚከለክላቸው ድርቅ ሌላ ችግር ነው። የተቋሙ የምርምር ሌላኛው አላማ ድርቅን መቋቋም የሚችል የጤፍ ዘር ማግኘት እንደሆነ ተመራማሪው ምትኩ አስፋው ይናገራሉ። አንዱ ትልቁ ችግር ከአሁን ግብርናን በጣም እየፈተነ ያለው ድርቅ ነው

ድርቅ በጣም በብዙ መልኩ ነው እና ጤፍ ላይ ደግሞ ይብሳል። በእርግጥ ጤፍ የውሃ ሙሌት ማለ ነው፣ ሎጂንግ ነው የሚባለው በውሃ ሲሞላ ውሃማ አካባቢዎችን የሚቋቋማል። ለምሳሌ አሁን ኢትዮጵያ ወደ ወደ ጎጃም ቢቸና አካባቢ ብንሄድ የጤፍ ማሳዎቹ እንደዛ ናቸው። በጣም ውሃ ይተኛባቸዋል። እዛ ውስጥም ጥሩ ሆኖ ይበቅላል። ድርቅ ያለበት ቦታ ብትሄድም ጤፍ ይበቅላል። ነገር ግን ድርቅ ያለበት ቦታ ላይ የምናገኘው ግን የጤፍ ምርት ግን የሚጠበቀው ይሄ አይደለም። ስለዚህ እሱን በተመለከተ ደግሞ

ቅድም መጀመሪያ ላይ የገለጽኩልህ ወደ 368 ከሚጠጉ የጤፍ የተለያዩ ዝርያዎች እነሱ የተለያዩ ቴክኒክ በመጠቀም በጣም ድርቅን ሊቋቋም የሚችል ዝርያ አግኝተናል። ያን ካገኘን በኋላ ያደረግነው ምንድነው፣ የሜታቦሎም ፕሮፋይሊንግ እና የአርኤንኤ ሲኩዌንሲንግ መንገዶችን በመጠቀም ምን አይነት ጂኖች ናቸው እዛ ውስጥ ሚና እየተጫውቱ ያሉት አሁን ጂኖቹን የመለየት ፓዝዌውን የመለየትና

ጤፍ በውስጡ ያለው ድርቅን የመቋቋም ካፓሲቲው ፊዚዮሎጂካሊ ወይ ደግሞ ባዮኬሚካል ፓዞቹ ምንድን ናቸው? በውስጡ ምን አይነት አክተሮች አሉ? ያ መለየት ለምን ይጠቅማል? የሚቀጥለው ስቴፕ ላይ መንገዱ ክፍት ነው የሚሆነው ማለት ነው። በሚቀጥለው ዝርያ ማሻሻያ ላይ ከዚህ ምሳሌ ጂኖችን ከለየ ፓዎችን ከለየ በቀላሉ እነሱ ማኒፕሌት በማድረግ አሁን የምታየውን በጣም ምርታማ ዝርያ ከዛ ደግሞ ድርቅን የሚቋቋም ማለት ነው። አሁን በተፈጥሮ እኛ አሁን አይደንቲፋይ ያደረገው የለየ ነው ዝርያ

ድርቅን ይቋቋማል። ምርቱም ጥሩ ነው። ግን ከሌላው ጋር ተወዳደር ምርቱ ዝቅተኛ ነው። ለምን? አብዛኛው ግሎቱን የሚጨርሰው ድርቅን በመቋቋም ነው። ፊዚዮሎጂካሊና ባዮኬሚካሊ ማለት ነው። ስለዚህ ይሄን በትክክል ካራክተራይዝ ማድረግና መንገዶችን ማወቅ በውስጥ እንዴት እንደሚሰራ መንገዱን መለየት ለምን ይጠቅማል? የሚቀጥለው ዝርያችን ላይ ዝርያው

ድርቅም ተቋቁሞ ከፍተኛ ምርትም የሚሰጥ እንዲሆን ያስችላል። ኢትዮጵያን ጨምሮ በጤፍ ላይ የሚደረጉ ምርቶችን በጥርጣሬ የሚያዩ በርካቶች ናቸው። ተፈጥሯዊነቱ እንዳይዛነፍ፣ ከአዝርቶች ሁሉ ልዩ ያደረገውን ባህሪ እንዳያጣ የሚሰጉ ጥቂት አይደሉም። ተመራማሪው ግን የምርምሩ ሂደትም ሆነ ግብ የጤፍን ተፈጥሯዊ በረከቶች እንደማይጎዳ ይናገራሉ።

የሚገባ የሚጨመር ነገር የለም። ምንም አይነት ነገር አይጨመርም፣ አይቀነስበትም። ይሄ ተፈጥሯዊ በሆነ መልኩ አሁን ለምሳሌ አንድ ነገር ላንሳልህ። በተፈጥሮ ለምሳሌ ከአንድ ወላጅ ወደ ልጅ በሰውም በተክልም መረጃ የሚተላለፈው ዲኤንኤ በሚባል ሞለኪዩል ነው። ዲኤንኤ ጂን የሚባል ዩኒት አለው። በራሄ የዲኤንኤ ስብስብ ማለት ነው። ጂኑ ተሰባስበው ክሮሞዞም ይፈጥራል። የክሮሞዞም ስብስብ ደግሞ ጂኖም እያለ ይሄዳል። እንትሮ ኦርጋናይዜሽን

እና በተፈጥሮ ሴሎቻችን እንደ ተወለድን ጀምረው እስከሞት ድረስ አይቆዩም። መሀል ላይ የሚሞት ሴሎች አሉ። ሴል በሚሞትበት ሰዓት ላይ ወይ ደግሞ ምሳሌ አደጋ ደርሶ ሰውነታችን በሚተቀዶ ምሳሌ በሚጠገንበት ሰዓት ላይ ሁልጊዜ የሴል እንዳዲስ ይፈጠራሉ። ሲፈጠሩ በመሀላቸው ምን ይደረጋል? ዝንቱ ዘረመሉ ይባዛና ይሰጣቸዋል። ኤግዛክት ኮፒው ማለት ነው። ግን ኮፒ በሚባዛበት ሰዓት ላይ ብዙ ነገር ያጋጥማል። ሊሰበር ይችላል። በተፈጥሮ ነው ምነግርህ በዚህ ጊዜ

ህይወት ያላቸው ነገሮች በውስጣቸው ምን አዘጋጅተዋል? የዲኤንኤ ዳሜጅ ሪፔር ፓዝ ወይ ያዘጋጅተዋል። ይታወቃል፣ በሳይንስ የሚታወቅ ነው። እና በሚሰበርባቸው ጊዜ ያን የሚጠግኑበት መንገድ አላቸው። አሁን ሳይንሱ እሱን ነው ኤክስፕሎይት ያደረገው። በተፈጥሮ የተሰበረ ዲኤንኤ የሚጠግኑበት መንገድ ላይ በማተኮር ያንተ ዝርያ የምትፈልገው ዝርያ የምትፈልገውን ባህሪ ይዞ እንዲወጣ የማስቻል ሂደት ነው እንጂ

ወይም ተፈጥሮ ማገዝ ነው በቀላሉ። ይሄ የምርምር ተቋም በዩናይትድ ስቴትስ ከሚገኙ የጤፍ አምራቾች ጋር ስላለው የስራ ግንኙነት የተጠየቁት አቶ ምትኩ ይህን መልሰዋል። በጣም ጥሩ ጥያቄ ነው። ፋለን የሚባል አካባቢ አለ፣ ምናልባት አይተው ሊሆን ይችላል። እዛ አንድ ኦዋስ የሚባል አንድ ትልቅ ካምፓኒ አለ። እኔ በግሌም ለቤቴ ከነሱ ጤፍ የሚገዛው ጃንጌቶ። አዎ

እና እሱ ሰውዬ ከፍተኛ ድጋፍ ነው ያገኘ የነበረው ከዚህ ዩኒቨርስቲ። ምክንያቱም ይሄ ዩኒቨርሲቲ የጤፍ ምርምር ስራ ከጀመረ ቆይቷል። ይሄ የመጀመሪያው አይደለም። አሁን በጣም አግሬሲቭ መሄድ ተጀምሮበት ነው እንጂ ከዚህ ቀደም ዝርያዎችን የመለየት የማላመድ ስራዎች ነበሩ። እና አሁን ባለው ሁኔታ ያን ያህል የተጠናከረ ከዚህ ከጤፍ አምራቾች ጋር የተጠናከረ ግኝት ባይኖርም መጠነኛ እንትኖች እኔ በግሌ ቦታውን አውቀዋለሁኝ። ይሄን እንገናኛለን። ቦታዎችን የማወቅ ሰዎችን የማወቅ እና ሄዶ እርሻቸውን የማየት

እና ኢንፎርማሊ ሀሳቦችን መቀየር ሊኖር ይችላል። ግን የፕሮጀክቱ ግን አጠቃላይ አላማ ምንድን ነው? አሁን እኛ በዚህ በመጀመሪያው የፕሮጀክታችን ኮምፖነንት የለየናቸው ዝርያዎች አሉ ቀጥታ ወደ መስክ ገብተው ተፈትሸው ወደ ምርት ሊገቡ የሚገባቸው ማለት ነው። እነሱ ወደ ሀያ የሚጠጉ ለይተናል። የእኛ የፕሮጀክት ኮምፖነንት በመሆኑ ሌሎች እነ ዶክተር ሶሎሞን እና ዶክተር ዋሊዳ የሚሰሩበት ስራ ማለት ነው። እኛ ከዚህ የለየናቸው እነሷ መስክ ላይ የፈተሿቸው ነው

እና ከአንድ አመት በኋላ ወደ አርሶ አደሩ እንዲሄድ የማድረግ ነው። አይ ወደ እርሻው እንዲገባ የማድረግ ስራ ነው የሚሰራው። እንደ ሚን ታይም በዚህ በምንሰራው በጂኖ ማኒፕሌሽን እና በመሰሰሮች የምንሰራቸው ነገሮች ዝግጁ ሲሆኑ

አልቲሜትሊ ለእነሱ ነው የሚሄደው እና መንገዱ ዝግ አይደለም። ልፈልግ ከኢትዮጵያውያን ጋር ለዘመናት የኖረው ጤፍ ወደ ዩናይትድ ስቴትስ በሺ ዘጠኝ መቶ ሰባዎቹ ከዘለቀ ወዲህ ተወዳጅነቱ አድጎ በአሁኑ ሰዓት አይዳሆና ኔቫዳን በመሳሰሉ ግዛቶች ትልልቅ የጤፍ ማሳዎች እንዲመሰረቱ ምክንያት ሆኗል።

አድማጮች አሁን፣ ማሳሰቢያ ይኖረናል። በተለያዩ ፕሮግራሞቻችን በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ ያሏችሁን አስተያየቶች ቀደም ብለን እንደገለጽ ነው እንድትልኩና እንደምናስተናግድ ለመግለጽ ነው። በፕሮግራማችን በተከታተላችኋቸው በተጨባጭ በስርጭታችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ ያተኮሩ በመረጃ የተደገፉ አስተያየቶች፣ ገንቢ ትችቶች ጭምር በመላክ ከምታቀርቧቸው ሀሳቦች በተጨማሪ በሌሎች ጉዳዮች ላይ የምታቀርቧቸው

አስተያየቶችም ከጥላቻ ስሜት የራቁና በተቻለም መጠን ገንቢ ቢሆኑ በሆኑ ጭብጦች ላይ ቢያተክሩ በተለይም ለምከራና ችግር የተዳረጉ ወገኖችን ስቃይ ለማቅለል እንዲሁም በሌሎች ማናቸውም መንገዶች ሕይወትን ለማሻሻል የታለሙ እንዲሆኑ እናበረታታለን። ነጻዊ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። ቪኦኤ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳካም ነው። ተሳተፉ። አሁን የእለቱን

ርዕሰ አንቀጽ እናሰማችሁ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በኢራቅ የሚገኘው የዩናይትድ ስቴትስ ተልኮ ከአሁን ቀደም ከነበረው ወታደራዊ ተልእኮ ወደ ኢራቅ የጸጥታ ኃይሎች አማካሪነትና ድጋፍ ሰጪ ኃይልነት ተሸጋግረዋል

ሲል ይንደረድራል የዕለቱ ርዕሰ አንቀጽ ዩናይትድ ስቴትስ ኢራቅና ሶሪያ የቀረውን ሀይልዋን አስመልክቶ ያላትን አቋም ባመላከተበት ሀተተው ቁጥሩ ከ2500 በላይ ከሚደርሰው ኢራቅ ውስጥ ከሚገኘው የዩናይትድ ስቴትስ ቀሪ ኃይል አንድ ሺህ አሉ በዩናይትድ ስቴትስ የሚመራው ዓለም አቀፍ ጥምረት ሶሪያ ውስጥ በእስላማዊ ጽንፈኛ ቡድኑ አይስአይስ ላይ በማካሄድ ላይ ያለው ኦፕሬሽን ኢንሄረንት ሪዞልቭ የተባለው ዘመቻ አካል መሆኑንም ይዘረዝራል በአካባቢው የተሰማራ የዩናይትድ ስቴትስ ኃይል ከአይስአይስ በ

ብቻ ሳይሆን ከሌሎችም ሊቃጡ ለሚችሉ አደጋዎች አሁንም የተጋለጠ ነው ያለው ርዕስ አንቀጽ እንደ አውሮፓውያን የቀን አቆጣጠር በጥር ወር የመጀመሪያ ሳምንት ውስጥ የአሜሪካ ወታደሮች በኢራቅና በሶሪያ የሚገኙ የጦር ሰፈሮች ተከታታይ ጥቃቶች ኢላማ እንደነበሩ አስታውሰው ከእነዚህ መካከል በምዕራብ ኢራቅ በሚገኘው

የዐይን አልሳድ የአየር ኃይል ጦር ሰፈር አቅራቢያ ባለው የዩናይትድ ስቴትስ ጦር ኃይል ላይ የተነጣጠሩት ሁለት ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አንዱ መሆኑንም አመልክተዋል። የአየር ኃይል ጦር ሰፈሩ መከላከያዎች ሁለቱንም ድሮኖች ማውደማቸውን፣ በተጨማሪም በሰሜን ምስራቅ ሶሪያ ያለ ግሪን ቪሌጅ በመባል የሚታወቅ መጠነኛ ቁጥር ያለው የዩናይትድ ስቴትስና የዓለም አቀፉን ኅብረ ብሔራዊ ጥምር የጦር ወታደሮች የሚያስተናግድ የጦር ሰፈር

በውስጡ ካሉ የሲቪል ተቋማት አካባቢ በተዘዋዋሪ የተፈጸመ ጥቃት እንደተቃጣበትም አስረድቷል። ጦር ሰፈሩ የሶሪያ ዲሞክራሲያዊ ኃይሎች በመባል የሚታወቀው ቡድን ይዞታ ነው። ርዕሰ አንቀጹ በመቀጠልም ጥቃቶች የደረሱት በሺዎች ለሚቆጠሩ የአሜሪካ ወታደሮች ላይ ግድያዎችና ሌሎች ጉዳቶች

ተጠያቂ የሆነው የኢራኑ ስላማዊ አብዮት የክብር ዘብ ከድስ መሪ ኢራናዊው ጀነራል ቃሲም ሱሌማኒ በዩናይትድ ስቴትስ ኃይሎች በተነጣጠረ ጥቃት የተገደሉበት ሁለተኛ ዓመት እየታሰበ በነበረበት ሰሞን መሆኑንና እንዲሁም ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2019 የኮድስ ኃይሎችን በውጭ አገር አሸባሪ ድርጅትነት ብላ መሰየሟን አስታውሷል። በቅርቡ በኢራንና ሶሪያ በሚገኘው ጦራቸው ላይ የተፈጸሙት ጥቃቶች

በኢራን በሚደገፉት ታጣቂዎች ከተቃጡት ጋር በእጅጉ የተመሳሰሉ ናቸው ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር ቃል አቀባይ ጆን ኬርቢ የተናገሩትን የጠቀሰው የዕለቱ ርዕሰ አንቀጽ በክትትላችን የደረስንበት ግምት እነኚህ ቡድኖች ለጥቃቶቹ ተጠያቂዎች መሆናቸውን ነው ያሉበትንም አስታውሰዋል። ቃል አቀባይ ኬርቢና ኦፕሬሽን ኢንሄረንት ሪዞልቭ የተባለው የዩናይትድ ስቴትስ ጦር ኃይሎች የተቀናጀ የጋራ ግብረ ኃይል አዛዥ ሜጀር ጄኔራል ጆን ብሬናን በተመሳሳይ በሰጧቸው አስተያየቶች

የአሜሪካ ጦር ራሱን እንደሚከላከልና ይህንኑም ተግባራዊ እንደሚያደርግ ተናግረዋል። ዓለም አቀፉ ጥምረት ራሱንና አጋሮቹን ከማናቸውም የጥቃት ስጋቶች የመከላከል መብቱ የተጠበቀ ሲሆን የነኝን ኃይሎች ደህንነት ለመጠበቅም የሚቻለውን ሁሉ ማድረጉን ይቀጥላል ያሉት ሜጀር ጀነራል ብሬናን የጥምረቱ ሰራዊት በኢራቅና በሱሪያ በሚገኙት ኃይሎቻችን ላይ በኢራን በሚደገፉት ሚሊሻዎች

የሚሰነዘሩ ዛቻዎች አሁንም ቀጥለዋል ብለዋል። እነዚህ ጥቃቶች የጥምረት ጦሩ አጋሮቻችን በአይዚስ ወይም ዳኢሽ ላይ ዘላቂ ድል ይጎናጸፉ ዘንድ የያዘውን የማማከርና የመርዳት ተልዕኮ የሚያደናቅፍ አደገኛ ሥራ ነው ሲሉ የጦሩ ኃይሉ አዛዥ የተናገሩትን በመጥቀስ የዕለቱ ርዕሳ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሳ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነው።

የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለዛሬ ረቡዕ ምሽት ያዘጋጀውን ፕሮግራም እዚህ ላይ አበቃ። ነገ ከምሽት 3 ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ፣ የቅንብሩ ባለሙያ ኤልያስ አስማረ፣ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን በዚሁ እንሰናብታለን። ነገ ምሽት እንገናኝ። ሰላም፣ ደህና እደሩ።